ባለፈው አመት ሐምሌ አጋማሽ ላይ ከተካሄደው የቱርክ መፈንቅለ መንግስት ሙከራ በኋላ የቱርክ ዩኒቨርሲቲዎች 4811 ፕሮፌሰሮችንና መምህራንን ከስራ አባረዋል። ከመካከላቸው እጅግ ጥቂቶቹ ናቸው ወደ ስራ ገበታቸው የተመለሱት። ከዚህ ሌላ 2800 የዩኒቨርሲቲ መምህራን የስራ ውሎችም አልታደሱም ወይንም እንዲቋረጡ ተደርጓል። ከየዩኒቨርሲቲዎች አስተዳደርም ከ1100 በላይ ሰራተኞች ተባረዋል። ምክንያቱ የመፈንቅለ መንግስት ሙከራውን ደግፋችኋል የሚል ነው። በቱርክ ትልቅ ቦታ የነበራቸው የህገ መንግስት ጉዳይ ጠበቃና በኢስታንቡሉ የማራማራ ዩኒቨርሲቲ አስተማሪ የነበሩት ፕሮፌሰር ኢብራሂም ካቦጉሉ ስራቸውን ካጡት ምሁራን አንዱ ናቸው። ከቱርክ ህዝብ 99 በመቶ የመፈንቅለ መንግስት ሙከራውን ተቃውሟል። እኛም እንዲሁ ባለን ኃይል ተቃውመናል። ይሁንና የሐምሌ 15ቱን የመፈንቅለ መንግስት ሙከራ የተቃወሙ እየተገፉ ነው። ከተባረሩት መምህራን መካከል 300 በጎርጎሮሳዊ 2016 በቱርክ መንግስትና በኩርዶች መካከል ሰላም እንዲወርድ ጥሪ አስተላልፈው ነበረ። ይህ ግን አሁን በመንግስት አይን የሽብር ፕሮፓጋንዳ ነው። የህግ መምህር ሜህሜት ሴሚል ኦዛንሱ በዚህ ጉዳይ ውስጥ የሉበትም። ሆኖም ከስራ ተሰናብተዋል። ፓስፖርታቸውንም ተቀምተዋል። በምን ምክንያት ይህ እርምጃ እንደተወሰደባቸው በግል ሳይነገራቸው በይፋ በተሰጠ መግለጫ ነው የሰሙት። ምሁራን የተባረሩበት ምክንያት በመንግስት መግለጫዎች እንደተዘረዘረው የአሸባሪ ድርጅቶች አባልነት እና ከአሸባሪ ድርጅቶች ጋር ያለ ግንኙነትና ቅርበት ነው። ኦዛንሱ እርምጃ የሚወሰደው በዘፈቀደ መሆኑን ነው የሚናገሩት። እንደ ፕሮፌሰር ካቦጉሉ ሁሉ ጉዳያቸውን ወደ ፍርድ ቤት መውሰድ ይፈልጋሉ። ይሁንና ሕጋዊ መንገድ ተዘግቷል። ከኢስታንቡሉ የጠበቆች ምክር ቤት ሴቭራር ባላካያ እንደሚሉት አቤቱታቸውን የሚያየው ለዚህ ጉዳይ ብቻ የተቋቋመ ልዩ ኮሚሽን ብቻ ነው። አምስት አባላት ያሉት ኮሚሽን ነው በመላ ሀገሪቱ ከፕሮፌሰሮች መባረር አንስቶ እስከ ማህበራት መዝጋት ድረስ የሚነሱ ተቃውሞዎችን የሚያየው። ህገ መንግስታዊ ፍርድ ቤት ጉዳዩን የሚመለከትበት እድል የለም። በዚህ የተነሳም ጉዳዩን ወደ አውሮፓ ህብረት የሰብአዊ መብቶች ፍርድ ቤት መውሰድ የሚቻልበት መንገድ ተዘግቷል። በሀገር ውስጥ ያሉትን አማራጮች ሁሉ አሟጠው ከተጠቀሙ በኋላ ነው ጉዳዩን ከሀገር ውጭ ወዳለ ፍርድ ቤት መውሰድ የሚቻለው። ለዚህም ወሳኙ የይግባኝ ሰሚው ኮሚሽን ፍጥነት ነው ይላሉ ጠበቃ ባላኪያ። ኮሚሽኑ ስራውን አሁን በአፋጣኝ የሚጀምር ከሆነ ባለጉዳዩ አቤቱታውን ለማቅረብ ምናልባት አስር ዓመት ሊወስድበት ይችላል። ከዚያ በኋላ ነው እንግዲህ ይህም ከሆነ ነው ወደ አውሮፓ ፍርድ ቤት መሄድ የሚቻለው። በሺዎች ለሚቆጠሩ አቤቱታዎች አምስት ዳኞች ብቻ መሰየማቸው እያነጋገረ ነው። በኮሚሽኑ ኃላፊነቶችና አሰራር ላይ ያተኮሩ በርካታ ጥያቄዎችም እየተነሱ ነው። ከመካከላቸው ኮሚሽኑ ለአቤቱታዎቹ ውሳኔ የሚሰጠው በምን መስፈርቶች ነው? እያንዳንዱ ጉዳይስ ምን ያህል ጊዜ ይወስዳል? የኮሚሽኑ አባላትስ ለተሰጣቸው ኃላፊነት ብቁ ናቸው ወይ የሚሉት ይገኙበታል።